ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታውት አራጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በፌዴራሉ መንግስት በምክትል ጠቅላይ ሚኒስትርነት ማዕረግ ያላቸው ወይዘሮ አስቴር ማሞና የኦሮሚያ ክልል ፕሬዚዳንት አቶ ሙክታር ከድር ከያዙት የፓርቲ ስልጣን ተነስተዋል። በጣም የቆየ በኃይለ ስላሴ ጊዜ የተጀመረ አንድ ተረት አለው። የጉልቻ መለዋወጥ ወጥ አያጣፍጥም። የግለሰቦችን ከግለሰቦች መቀያየር ለህዝብ የሚሰጠው ትርጉም የለም። የኦሮሞ ፌዴራሊስት የስራ አስፈጻሚ አባል አቶ ጡርነህ ገምታ ናቸው። ዘገባ ይኖረናል። በሌላ ዘገባ የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ የተባበሩት መንግስታት ጉባኤ ላይ የዓለም መሪዎች ስደተኞችን መርዳት የሚያስችል ተጨባጭ እርዳታ እንዲሰጡም ቃል አስገብተዋል። We are here ዛሬ እዚህ የተሰበሰብንበት ምክንያቱ በአሁኑ ወቅት በዓለም ዙሪያ በሚገኙ ከተሞች ብዛት ባላቸው የተጨናነቁ ካምፖች ውስጥ ስደተኞች ስላሉ ነው። በኢትዮጵያ ያሉ የተቃውሞ እንቅስቃሴዎችን ተከትሎ በተለያዩ አካባቢዎች የተወሰዱ የኃይል እርምጃዎችና የተገደሉ ሰዎች ጉዳይ ማነጋገሩን ቀጥሏል። ኦሮሚያ ውስጥ ከፍተኛ በደል እየደረሰ ነው። ኦሮሚያ ብቻም ሳይሆን ኮንሶ ላይ ያለቁት ሰዎች በጣም የሚያሳዝኑ ናቸው። ጸጥታ ኃይሎች ተኩሶ የገደሉት ነው። በሰላማዊ ሰልፍ ሰበብ የነበሩ እንቅስቃሴዎች አሉ። እነዚህ እንቅስቃሴዎች ከቁጥጥር እንዳይወጡ፣ አጠቃላይ የህብረተሰቡ ሰላም እንዳይናጋ በሚደረጉት እንቅስቃሴዎች ውስጥ ይህን ከማረጋጋት የህዝቡን ሰላም ከማስጠበቅ አኳያ ከፍተኛ ሚና ነው የነበራቸው እነሱ በሚሉትም እኔ ልመንልህና ሄድ ስጋት የሆነ ነገር ቢፈጠርና ንብረት ውድመት ተደረሰ ቢባል ሰውን ያህል ክቡር ነገር ንብረት ጋር እኩል ታያለህ እንዴ? በሰው ላይ እኮ ነው የምትተኩሰው እኮ። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ፣ የመንግስት ኮሚኒኬሽን ጉዳዮች ህዝብ ግንኙነት ኃላፊ አቶ መሀመድ ሰይድና የመኢአድ ተወካዮች ናቸው። በመግቢያችን ላይ ያስደመጥናችሁ ዘገባ አለን። ሌሎች ዘገባዎችም ይኖሩናል። ጊዜ ከበቃን ሁሉንም እናካፍላችኋለን። በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻቸውን ስጡን፣ ለአየር እናበቃዋለን። ጋቢና ቪዮኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ጤና ይስጥልኝ፣ የጋቢና ቪዮኤ አድማጮቻችን፣ ለሰዓቱ የተዘጋጁ አጫጭር ዜናዎች ጋር ዊንታ ኪዳኔ ነኝ። በኢትዮጵያ ፌዴራል መንግስት የምክትል ጠቅላይ ሚኒስትርነት ማዕረግ ያላቸው ወይዘሮ አስቴር ማሞና የኦሮሚያ ክልል ፕሬዚደንት አቶ ሙክታር ከድር ከያዙት የፓርቲ ኃላፊነት ተነስተዋል። እስካሁን በነበረው የኢህአዴግ ልምድ ከተካሄደ ከፌዴራልና ከክልል መንግስት ስልጣናቸውም ሊነሱ ይችላሉ። ከስልጣን ተነሱ የተባሉት ቀድሞውኑም በህዝብ አልተመረጡም ያሉት ደግሞ የተቃዋሚ ፓርቲ አመራር የምንፈልገውን ግለሰቦች መለዋወጥ አይደለም ብለዋል። ዝርዝር ዘገባው ከዜና በኋላ ይቀርባል። በዩናይትድ ስቴትስ ፕሬዝዳንትነታቸው ትናንት በተባበሩት መንግስታት ዓመታዊ የመሪዎች ጉባኤ ላይ የመጨረሻቸውን የሆነውን ንግግር ያሰሙት ፕሬዚደንት ባራክ ኦባማ በመተባበር አስፈላጊነት ላይ ጫና ሰጥተዋል። ሚስተር ኦባማ በዚህ ጉባኤ ላይ የዓለም መሪዎች ስደተኞችን መርዳት የሚያስችል ተጨባጭ እርዳታ እንዲሰጡም ቃል አስገብተዋል። የዚህ ዜና ዝርዝርም በኋላ ይቀርባል። ኢንዶኔዥያ ውስጥ ዛሬ ሮቦ ነፋስ ቀላቅሎ የወረደ ኃይለኛ ዝናብ በትንሹ ሀያ ሰዎች ገደለ። የሀገሪቱ በርካታ ደሴቶችንም አጥለቅልቋል። ጃቫ በሚባለው የሀገሪቱ ትልቅ ደሴት ከሁለት ሜትር ከፍታ በላይ ሞልቶ እንደነበረም ባለስልጣናት ገልጸዋል። አስራ ስድስት ሰዎች መሞታቸውን የተረጋገጠ ሲሆን ሌሎች ስምንት ደግሞ የደረሱበት አልታወቀም። ለሶሪያ የታቀደው የተባበሩት መንግስታት ድርጅት የሰብአዊ እርዳታ በጫነ ኮንቮይ ላይ በዚህ ሳምንት መግቢያ ገደማ አሌፖ አቅራቢያ በደረሰው ጥቃት እጃቸው እንደሌለበት ያሰሙት ማስተባበያ የሩሲያና የሶሪያ ባለስልጣናት ዛሬም እንደቀጠሉ መሆናቸውን ተሰማ። የአይን ምስክሮችና የአስቸኳይ ጊዜ ሰራተኞች እንደገለጹት ግን ሰላሳ አንድ እርዳታ በጫነ ኮንቮዮች ላይ ከሀያ የሚያንሱ የሚሳይል ጥቃቶች ለሁለት ሰዓታት ተካሂደዋል ብለዋል። ቱርክ ውስጥ በሚገኘው የእስራኤል ኤምባሲ ደጃፍ አንድ ጩቤ የያዘ አጥቂ ጥቃት ከመፈጸሙ አስቀድሞ በትርክ ፖሊሶች መገደሉን የእስራኤል ባለስልጣናት አስታወቁ። የእስራኤል ውጭ ጉዳይ ሚኒስቴር ቃል አቀባይ ኢማኑኤል ናሃንሶን በመግለጫቸው እንዳመለከቱት አጥቂው በማንም ላይ ጉዳት አላደረሰም ብለዋል። ለሰዓቱ ያዘጋጇቸው አጠር ያሉ የምሽቱ ዜናዎች እነዚሁ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ የጋቢና ጉዟችን ጉዟችን ይቀጥላል። ጽዮን ግርማና እኔ መስታወት አራጋው አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ሌስ በፌዴራሉ መንግስት በምክትል ጠቅላይ ሚኒስትርነት ማዕረግ ያላቸው ወይዘሮ አስቴር ማሞና የኦሮሚያ ክልል ፕሬዚዳንት አቶ ሙክታር ከድር ከያዙት የፓርቲ አባልነት ተነስተዋል። እስካሁን በነበረው የኢህአዴግ ልምድ ከተካሄደ ከፌዴራልና ከክልል መንግስት ስልጣናቸውም ሊነሱ ይችላሉ። ከስልጣን ተነሱ የተባሉት ቀድሞውንም በህዝብ አልተመረጡም ያሉት የተቃዋሚ ፓርቲ አመራር የምንፈልገው የግለሰቦችን መለዋወጥ አይደለም ብለዋል። እስክንድር ፍሬው ተከታዩን ዘገባ ይዟል። ይህ በኦሮሚያ ክልል የተቃውሞ እንቅስቃሴ ከተጀመረ ከፍተኛው ሹምሽር ነው። የኦህዴድ ጽህፈት ቤት ኃላፊ የነበሩት አቶ ዳባ ደበሌ ከኃላፊነት ዝቅ ሲደረጉ ከፍተኛ ተብሎ ተጠቅሷል። በዚያ መለኪያ ከሄድን አሁን የተነሳው ቢሮ ራሱ ነው። ኢህአዴግ ስልጣን ከያዘበት ጊዜ ጀምሮ የግንባሩ አባል የሆነ ድርጅት ሁለቱንም ሊቀመንበሮቹን በስልጣን ዘመን መሀልና በአንድ ጊዜ ሲያሰናብት አይታወቅም በኦህዴድ ግን ይህ እውን ሆኗል። ድርጅቱ ለአገር ውስጥ የመገናኛ ብዙሃን በላከው አጭር መግለጫ ይህንኑ አረጋግጧል። የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህዴድ ሊቀመንበር አቶ ሙክታር ከድርና ምክትላቸው ወይዘሮ አስቴር ማሞ ከኃላፊነት የተነሱት በራሳቸው ፈቃድ መሆኑንም ድርጅቱ የላከው መግለጫ አመልክቷል ሰሞኑን በተካሄደው የተሃድሶ ስብሰባ ላይ ከኃላፊነት ለመነሳት ለማዕከላዊ ኮሚቴው ጥያቄ ማቅረባቸውንም የጠቀሰው በምትካቸው አቶ ለማ መገርሳ ሊቀመንበር፣ ዶክተር ወርቅነህ ገበየሁ ደግሞ ምክትል ሊቀመንበር ሆነው መመረጣቸውንም አስታውቋል። እስካሁን በነበረው የኢህአዴግ አሰራር ከፓርቲ ኃላፊነት የሚነሱ ሰዎች ከፌዴራልና ከክልል ስልጣን መነሳታቸውም የተለመደ ነው። እናም ከኦህዴድ ሊቀመንበርነት የተነሱት አቶ ሙክታር ከኦሮሚያ ክልል ፕሬዚዳንትነትም ሊነሱ ይችላሉ። የኦህዴድ ምክትል ሊቀመንበርና በፌዴራል መንግስቱ ካቢኔ በምክትል ምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ክላስተር አስተባባሪ እንደዚሁም የሲቪል ሰርቪስና የሰው ሀብት ልማት ሚኒስትር የሆኑት ወይዘሮ አስቴር ማሞም እንደዚሁ በዚህ ኃላፊነት ላይ ቀጥሉ ይችላሉ። በተለይ አቶ ሙክታር ከድር በአጭር ጊዜ ውስጥ ለከፍተኛ ስልጣን የበቁና በኢህአዴግ አመራሮች ዘንድም ተቀባይነት እንዳላቸው የሚነገርላቸው ናቸው። በፌዴራል መንግስቱ ካቢኔ በምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ዘርፍ አስተባባሪ እንዲሁም የሲቪል ሰርቪስ ሚኒስትር ሆነው አገልግለዋል። ተመልሰው ወደ ክልል የተላኩት የቀድሞው የኦህዴድ ሊቀመንበርና የኦሮሚያ ክልል ፕሬዚዳንት አቶ አለማየሁ አቶምሳ ከዚህ ዓለም በሞት መለየታቸውን ተከትሎ ነው። በኦሮሚያ ክልል የተነሳው የተቃውሞ እንቅስቃሴም ከእርሳቸው የፕሬዝዳንትነት ዘመን ጋር ተገጣጥሟል። ከኦህዴድእና ከክልሉ ባለስልጣናት ተጨማሪ መረጃና ቃለ ምልልስ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። በኦሮሚያ ክልል በስፋት የሚንቀሳቀሰው የኦሮሞ ፌዴራሊስት ኮንግረስ ግን በጉዳዩ ላይ አስተያየት ሰጥቷል። የግለሰቦች መለዋወጥ ሲሉ ነው የኦፌኮ የስራ አስፈጻሚ ኮሚቴ አባል አቶ ጥሩ ነገምታ እርምጃውን የገለጹት። ለእንደዚህ አይነት ጉዳይ የኢትዮጵያ ህዝብ በጣም የቆየ በኃይለስላሴ ጊዜ የተጀመረ አንድ ተረት አለው። የጉልቻ መለዋወጥ ወጣ አጣፍጥም የምል ግለሰቦችን ከግለሰቦች መቀያየር ለህዝብ የሚሰጠው ትርጉም የለም። ለህዝብ የሚሰጠው ትርጉም ቢኖር የስርዓት ለውጥ ነው። የእኛ ፓርቲም እንደ ፓርቲ ህዝባችንም እንደ ህዝብ የሚፈልገው የግለሰቦች ቦታ መለዋወጥ ሳይሆን የስርዓት ለውጥ ነው። እዚህ ላይ አቶ ጥሩነህ፣ እስቲ ፖለቲካዊ እንድምታውን እንመልከት። አቶ ሙክታር ከድር በኢትዮጵያ ፌዴራል መንግስት ውስጥ በምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ክላስተር አስተባባሪ የሲቪል ሰርቪስ ሚኒስትር የነበሩ ከፍተኛ ስልጣን ላይ የነበሩ በኋላም የቀድሞውን የኦሮሚያ ፕሬዚዳንት የአቶ አለማየሁ አቶምሳን መሞት ተከትሎ ኦሮሚያን በፕሬዚዳንትነት እንዲያስተዳድሩ የተሾሙ ናቸው እና አሁን ከዚህኛውም ኃላፊነታቸው ተነስተዋል ወይዘሮ አስቴር ማሞም እንደዚሁ የአቶ ሙክታርን ቦታ ቀደም ሲል አቶ ሙክታር ይዘውት የነበረውን ቦታ ተክተው ሲሰሩ የቆዩ በምክትል ጠቅላይ ሚኒስትር ማድረግ የመልካም አስተዳደር ክላስተር አስተባባሪ እና የሲቪል ሰርቪስ ሚኒስትር የሆኑ ከፍተኛ ባለስልጣን ናቸው እና ምንድን ነው ፖለቲካዊ እንድምታው ለምን ይህ ተደረገ ብለው ያስባሉ እርስዎ እንደዚህ አይነት የሹምሽር መሾም መሻር መሾም መሻር የመሳሰሉት ነገሮች አንድምታቸው ፓርቲው እየከሰረ ወይም እየዘቀጠ መምጣቱን ነው የሚያመለክተው። ህዝባዊ ጥያቄዎች እያየሉ መምጣታቸው፣ ህዝባዊ ግፊት፣ ህዝባዊ እንቅስቃሴዎች እያየሉ መምጣታቸውን ነው የሚያመለክተው። ተገዢዎች ወይም ህዝቡ እንደ ቀድሞ መገዛት አለመፈለጉ ብቻ ሳይሆን ገዥዎች እራሳቸው እንደ ቀድሞ ህዝቡ መግዛት አለመቻላቸውን ነው የሚያመለክተውና እዚህ ላይ ግን ሌላ ጥያቄ ላንሳ እንግዲህ በኢህአዴግ አሰራር እስካሁን እንዳየ ነው ሰዎች ከፌዴራል መንግስትም ሆነ ከክልል ኃላፊነታቸው ከመነሳታቸው በፊት መጀመሪያ ከፓርቲ ስልጣን ነው እንዲለቁ የሚደረገው። እንድምታው ይሄ ነው። እነኚህ ሁለት ሰዎች በዚህ መንገድ ከፓርቲ ስልጣን ከለቀቁ በኋላ የፌዴራልም ወይም የክልል መንግስት ኃላፊነታቸውን ይዘው ላይቀጥሉ የሚችሉበት እድል ሰፊ ነው እና እርስዎ ህዝባዊ ቁጣ እያየለም በመምጣቱ የሚል አገላለጽ ተጠቅመዋል። በእርስዎ እምነት የኦሮሚያ ህዝብ የማይፈልጋቸው ተነስተው ህዝቡ የሚፈልጋቸው በንጽጽር ማለት ነው ወደ ስልጣን መጡ የሚል ነው አስተያየቶት፣ እሱን ግልጽ እንዲያደርጉልኝ ነው። በግለሰብነታቸው የተሾሙትንም ሆነ የወረዱትን ህዝብ የመረጣቸው አይደሉም። ስለዚህ ህዝብ የሚፈልጋቸው አይደሉም። ነገር ግን በዚህ አይነት ሁኔታ ትንሽ እፎይታ ያስገኝላቸው እንደሆነ ወይም ማስተንፈሻ መንገድ መፈለጋቸው አይነት ነገር ኦህዴድ ማለት እኛ እንደምንረዳው ከሆነ የኦሮሞ ህዝብን ወክለው በኢህአዴግ ውስጥ ያሉ ሳይሆን የህወሓትን አላማ ለማስፈጸም በኦሮሚያ ውስጥ የተወከለ ድርጅት አድርገን ነው የምንመለከተው። በቅርቡ ስብሰባ ያካሄደው የኢህአዴግ ምክር ቤት በዚህ አመት መጀመሪያ የሚተገበሩ የለውጥ ፕሮግራሞች እንዳሉ አስታውቆ ነበር። እንደዚህ አይነት እርምጃዎች በሌሎችም ክልሎች ሊቀጥሉ እንደሚችሉ የተቃዋሚ ፓርቲዎች ይገምታሉ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። Sararan Gabina VOA Saran Gabina Belas Angkul Belas Angkul Belas Angkul Degabina Degabina ከአዲስ አበባ በቀጥታ ወደ ኒውዮርክ ነው የምናመራው። በዩናይትድ ስቴትስ ፕሬዝዳንት ነታቸው ትላንት በተባበሩት መንግሥታት አመታዊ የመሪዎች ጉባኤ ላይ የመጨረሻው የሆነውን ንግግር ያሰሙት ፕሬዝዳንት ባራክ ኦባማ በመተባበር አስፈላጊነት ላይ ጫና ሰጥተዋል። ሚኒስተር ኦባማ በዚህ ጉባኤ ላይ የዓለም መሪዎች ስደተኞችን መርዳት የሚያስችል ተጨባጭ እርዳታ እንዲሰጡም ቃል አስገብተዋል። ባልደረባችን ሄኖክ ሰማግዜር በስፍራው ይገኛል። ይህንን ዘገባ እሱ ነው የሚያደርሰን። ለእኛ ደግሞ እዚህ መስመር ላይ ይገኛል። አሁን ጋቢና መጥቷል። ሄኖክ እንደምን አመሸ? እንደምን አመሻችሁ? ጽዮንና መስታወት፣ ጥሩ ደና አምሽተናል። ኒውዮርክ እንዴት ናት? ኒውዮርክ በጣም ግሩም ናት። ኒውዮርኬ ላት አለው እኔ ያንተ ወርቅ ናት። በመግቢያው እንዳላችሁት የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ የመጨረሻው እንደሆነ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ንግግራቸውን አሰምተዋል። የዚህን አመት ጠቅላላ ጉባኤ በሁለት ቃል እንዲያው አሳጥሮ ለመናገር ቢቻል ስደተኞችና ፍልሰተኞች የሚል ነው። የስደተኞች ና የፍልሰተኞች ጉዳይ የአለምን መንግስታት እንደዚሁም ደግሞ የፖሊሲ አውጪዎች በጣም ያስጨነቀ ጉዳይ ነው። በዚህ የተባበሩት መንግስታት ጠቅላላ ጉባኤ ላይ የተቀናጀ አለም አቀፋዊ እንቅስቃሴ እንዲጀመር ነው። ተግባራዊ የሆነ እንቅስቃሴ ለማድረግ ነው። በዝግ መሪዎች ሲነጋገሩ የነበሩት በይፋም ደግሞ ባደረጉት ንግግር ያስታወቁት ፕሬዚዳንት ባራክ ኦባማ ያሉት እንስማ። we can choose to press forward with a better model of cooperation and integration Bahunu till a and I'm not but the shall it would burn I and in the Memphis with a feat my ramen weem with the am the the would a የፕሬዚዳንት ባራክ ኦባማ ንግግርን ሰምተናል። እስቲ ከአነሳኸው ጉዳይ ጋር ወደሚያያይዘው ሪፖርት ሂድልን። እንግዲህ ከዚህ ጋር ተያይዘው ፕሬዚዳንት ባራክ ኦባማ በስፋት ያነሱት ጉዳይ ምንድን ነው? ስደተኞችና ፍልሰተኞችን ከቀያቸው ከየሀገሮቻቸው የሚያስወጧቸውን ምክንያቶች ዘርዝረዋል። ከግጭትና ግጭትን በማስወገድ በጦርነት የሚታመሱ አካባቢዎች የሚኖሩ ሰዎች ደግሞ በተለይ ሰላማዊ ሰዎች ጥበቃ እንዲደረግላቸው የሚያስችሉ ዓለም አቀፍ መርሆች እና እንደዚሁም ደግሞ አሰራሮች እንዲኖሩ ያሰፈሩበት ሁኔታ አለ። ይሄ ብቻ አይደለም። የከባቢ አየር ለውጥ እና ደግሞ የተፈጥሮ አደጋዎች የሚደቅኗቸውንም ፈተናዎች አስመልክቶ ሰፋ ያለ ንግግር አድርገዋል። ፈተናው ትልቅ ነው ነው ያሉት ፕሬዚዳንት ባራክ ኦባማ። ዛሬ እዚህ የተሰበሰብንበት ምክንያቱ በአሁኑ ወቅት በዓለም ዙሪያ በሚገኙ ከተሞች ብዛት ባላቸው የተጨናነቁ ካምፖች ውስጥ ስደተኞች ስላሉ ነው። ከዳርፉር የተፈናቀሉ ቤተሰቦች ቻድ ውስጥ አሉ። ፍልስጤማውያን በሊባኖስ፣ የአፍጋን ስደተኞች ፓኪስታን ውስጥ ይገኛሉ። የኮሎምቢያ ስደተኞች ኢኳዶር ውስጥ በአስርታት ለሚቆጠሩ ዓመታት እየተሰቃዩ ነው። በዚያ ያሉ ስደተኞች በራሽን የሚሰጣቸውን ምግብ እየበሉ አንድ ቀን የራሳቸው ቤት እንደሚኖራቸው በማለም ነው የሚኖሩት። እንግዲህ ጽዮን የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ብቻ ሳይሆኑ የዓለም መሪዎች በዚህ ጉባኤ ላይ ተግባራዊ እንቅስቃሴ ምን ሊያደርጉ እንዳሰቡ አስታውቀዋል። የብሪታንያ ጠቅላይ ሚኒስትር ቴረሳ ሜይ የመጀመሪያውን የመንግስታቱ ድርጅት ጠቅላላ ጉባኤ ንግግራቸውን አሰምተዋል። በዚህ ንግግራቸው ወቅት ብሪታኒያ በጣም ሰፊ የሆነ መጠነ ሰፊ የሆነ ሰላምን በማስፈር እና በማስፈን እና እንደዚሁም ደግሞ ሰዎች የስራ እድል የሚያገኙበትን መንገድ የሚፈጥር መርሃ ግብራቸውን ይፋ አድርገዋል። በዚህም መሰረት ወደ አንድ መቶ ሚሊየን ፓውንድ የሚጠጋ ገንዘብ ነው ይፋ ያደረጉት። ወደ ሀያ ሚሊዮን ፓውንድ የሚሆነው በኬንያ ከዳዳብ የስደተኞች መጠለያ ጣቢያ ወደ ሀገራቸው ወደ ሶማሊያ የሚመለሱ ስደተኞችን መልሶ ለማቋቋም የሚውል ነው። ለኢትዮጵያ ደግሞ ወደ ሰማኒያ ሚሊዮን ፓውንድ ለኤርትራውያን ፍልሰተኞች እና ስደተኞች የስራ ዕድል ኢትዮጵያ ውስጥ የሚፈጥር ነው። We should be clear that there is nothing የተሻለ ሕይወት ፍለጋ ወደ ሌላ ሀገር በመፍለስ ፍላጎት ላይ ምንም ስህተት እንደሌለ ግልጽ ልንሆን ይገባል። ቁጥጥር የሚደረግበት ሕጋዊና ያለ ችግር የሚፈጸም ፍልሰት ለየሀገሮቻችን ምጣኔ ሀብት እድገትም አስተዋጽኦ ይኖረዋል። በዚያ አንጻር ግን ሀገሮችም ድንበሮቻቸውን የመቆጣጠር አቅሙ ሊኖራቸው ይገባል። እንግዲህ የዓለም መሪዎች የአፍሪካ መሪዎችም ጭምር በየግላቸው ማድረግ የሚችሉትን ስደተኞችን መቀበል የሚችሉ ስደተኞችን መቀበል አልፎም ደግሞ መልሶ በማቋቋም ስራ መሳተፍ የሚችሉ ሁሉ ቃላቸውን ሲሰጡ ነው የቆዩት። በተለያዩ ሰፊ የሆነ እስከ ዛሬ ድረስ በቀጠለ ውይይት የቱርክ ፕሬዚዳንት ረዛብ ጣይብ ኤርዶዋን ሀገራቸው ሰብአዊነት ስለሚሰማት ለችግሩ ቅርብ በመሆኗ የሚሰጡትንም እርዳታ ይፋ አድርገዋል። የምዕራቡ ዓለም ወይም ቀሪው ዓለም ላይ አድርገው ይችል ይሆናል። እኛ ግን ሰብአዊ ፍጡራን በመሆናችን ምክንያት እናም ይህን መሰሉ ግፍ በሕዝቦች ላይ እየደረሰ ዝም ማለት ስለማንችል እንዲገቡ መፍቀዳችን ይቀጥላል። አምባገነኖችንና ጭቆናን ለሚሸሹ በራችንን ክፍት እናደርጋለን። እንግዲህ ይሄን ይመስላል የተባበሩት መንግስታት ድርጅት የሰሞኑ ቆይታ። እንግዲህ የኢትዮጵያው ጠቅላይ ሚኒስትር ኃይለ ማሪያም ደሳለኝ አርብ እንደሚናገረው መርሃ ግብሩ ያስረዳል። በቀጥታ እኛም ከተባበሩት መንግስታት ድርጅት ዘገባ እናቀርባለን። እንድትከታተሉ እንጋብዛለን። ፌስቡክም ላይ አቶ ያ ማህሪክ ላይ በቀጥታ ዘገባ እናቀርባለን። እናመሰግናለን። ኖክ እዚህ ባትኖርም እንዳለህ አድርገን ኒውዮርክን ሰላም ፈልልኝ بلو ملك مشت ملك مشت helow jigjiga helow goday helow qabri dahar helow dhagax buur helow diri dhabe helow shini gabina v o a gabina gabina gabina waxaad yes. dhegaysanaysaan gabina v o a gabina gabina gabina የጸጥታ ኃይሎች ጨዋ የሆነው የኢትዮጵያ ህዝብ ላይ ይተኩሳሉ ይገድላሉ ያሉት ተቃዋሚዎች ተጠያቂዎቹም የመንግስት የፖለቲካ መሪዎች እንደሆኑ አስታውቀዋል። እንዲህ አይነቱ ጥያቄ የሚያነሱት የነውጥ እንቅስቃሴው በቁጥጥር ስር መዋሉ ያልተመቻቸው ናቸው ያለው ደግሞ የኢትዮጵያ መንግስት ነው። በኢትዮጵያ ያሉ የተቃውሞ እንቅስቃሴዎችን ተከትሎ በተለያዩ አካባቢዎች የተወሰዱ የሀይል እርምጃዎችና የተገደሉ ሰዎች ጉዳይ ማነጋገሩን ቀጥሏል። እስክንድር ፍሬው በዚህ ዙሪያ ዘገባ አለው። ከአገራዊ የፖለቲካ ድርጅቶችና ተቋማት እስከ አህጉራዊና ዓለም አቀፍ ድርጅቶች የኢትዮጵያ የተቃውሞ እንቅስቃሴና ያስከተለው ጉዳት አሳሳቢ መሆኑን ቀጥሏል። ጉዳዩ አሳሰበን ያሉ የተለያዩ ወገኖች ያወጧቸው መግለጫዎች፣ ያስተላለፏቸው ጥሪዎች በተለይ አንድ ነገር ላይ አተኩረዋል። በተወሰደው እርምጃ በተገደሉ ሰዎች ቁጥር ላይ ድምዳሜ ላይ ከመድረስ የተቆጠበው የአፍሪካ የሰብአዊና የህዝቦች መብት ኮሚሽን ሁኔታው በአስቸኳይ እንዲጣራ ጥሪ አቅርቧል። ከቀሩት ተቋማትና ድርጅቶች የሚበዙት ግን መንግስት ከመጠን ያለፈ የኃይል እርምጃ መውሰዱን ገልጸዋል። በአገር ውስጥ ከሚንቀሳቀሱ የተቃዋሚ ፓርቲዎች አብዛኛዎቹም ይህንን አቋም ይጋራሉ። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ የጸጥታ ኃይሎቹ ያልተመጣጠነ የኃይል እርምጃ ለመውሰዳቸው ጥርጥር የላቸውም። ኦሮሚያ ውስጥ ከፍተኛ በደል እየደረሰ ነው። ኦሮሚያ ብቻም ሳይሆን ኮንሶ ላይ ያለቁት ሰዎች በጣም የሚያሳዝኑ ናቸው። ጸጥታ ኃይሎች ተኩሶ የገደሉት ነው። ይህን ህብረተሰብ ምንም ባልታጠቀው ህብረተሰብ መካከል እንደዚህ ወታደር ልኮ ማስገደል ማለት ምን ማለት ነው? አገራችን የሚያሳየው ምንድን ነው? በወታደራዊ ኃይል አገዛዝ እንጂ ሰላማዊ በሆነ ሁኔታ ላይ አይደለም ያለ ነው። መንግስት አለ ብለን የምንደመድመው በሰላማዊ መንገድ፣ ሰላም በሆነ ሁኔታ ህዝብ የሚኖርበት በሰላም ወጥቶ የሚገባበት አገር ስኖር ነው። ይሄ በሌለበት ሁኔታ ላይ ነው አሁን ያለውና የጸጥታ ኃይሉ የሚወስደው እርምጃ በጣም የከፋ የመረረ ህዝብን በጣም የሚያስደነግጥ አለሜን የሚያስደምም ነው በጠቅላላ እየተካሄደ ያለው እና ስለዚህ ምንም ወታደሩ በጠቅላላው የሚወስደው እርምጃ ዘግናኝ ነው። ያገኙትን እደበድባሉ፣ እንዳይባብ ይቀጠቅጣሉ። አንድ ትልቅ ሰውን እንደገና በዱላ ደብድቡ እንዳይባብ ከተኛ በኋላ እዛ ላይ መምታት ምን ማለት ነው? ይህ የሆነ ሁኔታ ሁሉ ነው። ኃይሎች የሚተኩሱት ጨዋነቱ በተመሰከረለት ህዝብ ላይ ነው የሚሉት ደግሞ የመላው ኢትዮጵያ አንድነት ድርጅት ዋና ጸሐፊ አቶ አዳነ ናቸው። በህዝብ ላይ መተኮስን የግድ የሚል ምንም አይነት ሁኔታ እንዳልነበረም ይናገራሉ። በጣም እርግጠኛ ሆኛ ነው ምነግርህ፣ አልነበረም። ሌላውን ተው፣ ደግሞ ጥሩ እነሱ በሚሉትም እኔ ልመንልህና ስጋት የሆነ ነገር ቢፈጠርና ንብረት ውድመት ተደረሰብ ይባል ያህል ነገር ንብረት ጋር እኩል ተያለህ እንዴ? በሰው ላይ እኮ ነው የምትተኩሰው እኮ ሰው እኮ ነው እየገደልክ ያለው። ንብረት ወደ ማብለት ትተኩሳለህ። ሰላማዊ የሆኑ አድማ መበተኛ ሂደቶችን ነው መጠቀም ያለብህ። ውሃ መርጨትን ብያለሁ። ይሄ አስለቃሽ ጋዝን መጠቀም ብያለሁ። ሌላ ሌላ እና ጥይት መተኮስን ምን አመጣው ነው ኛ የጸጥታ ኃይሎቹ ህይወት ራሱ አደጋ ላይ ነበር ይላሉ የመንግስት ባለስልጣናት። ራሳቸውን ለአደጋ እያጋለጡ ከታጠቁ ሰልፈኞች ጋር ነው የተጋፈጡት ይላሉ። እንግዲህ መንግስት የራሱን ድፌንድ ለማድረግ ነው ይሄ ከሆነ አሁን እኔ የለም አይደለም ብልህም መንግስት ነው ቢልህም፣ እንግዲያ ወኔ ካለው መንግስት በገለልተኛ አካል እንዳጣራ ስ ይፍቀድ በቃ፣ በገለልተኛ አካል ይጣራ። እኛም ስህተት ካለን ስህተታችን አድሚት እናደርጋለን። መንግስትም ስህተት ካለ ውስጥ ምንድቀበል። ይሄን ካለ እውነት ወኔ ካለ በገለልተኛ አካል ይጣራ። ዞሮ ዞሮ ግን ሙሉ በሙሉ አሁን ላለው መተራመስ፣ አሁን ላለው ግድያ፣ አሁን ላለው የህዝብ ሮሮ፣ አሁን ላለው የህዝብ ለቅሶ፣ አሁን ላለው የህዝብ ዋይታ ተጠያቂ ስርአቱን የፖለቲካ መሪዎች፣ የኢትዮጵያ መንግስት እንደዚህ አይነት አስተያየቶችን አይቀበልም። በመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት የህዝብና ሚዲያ ግንኙነት ዳይሬክተር አቶ መሐመድ ሰይድ እንዳሉት የጸጥታ ኃይሎቹ በህዝብ ላይ የሚደርሰው አደጋ እየከፋ እንዳይሄድ አድርገዋል። አንዳንድ የነበሩ ነውጦች አሉ። በሰላማዊ ሰልፍ ሰበብ የነበሩ እንቅስቃሴዎች አሉ። በዚህ ረገድም እነዚህ እንቅስቃሴዎች ከቁጥጥር እንዳይወጡ፣ በሰው ህይወት ላይ የሚደርሰው አደጋ እየከፋ እንዳይሄድ የንብረት ውድመት እንዳይከሰት፣ አጠቃላይ የህብረተሰቡ ሰላም እንዳይናጋ በሚደረጉት እንቅስቃሴዎች ውስጥ ይህን ከማረጋጋት የህዝቡን ሰላም ከማስጠበቅ አኳያ ከፍተኛ ሚና ነው የነበራቸው እና በዚህ ረገድ ይህንን በቁጥጥር ስር ለማዋል በራሳቸው ባደረጉት እንቅስቃሴ ያልተመቻቸው ኃይሎች በትክክል አሉ፣ በግላጭ አሉ። ይህንን ቁጥጥር ስር ከማዋል አኳያ እንዲረጋጋ የማይፈልጉ ኃይሎች አሉ በዘላቂነት እርስ በርስ እንድንናከስ እርስ በርስ እንድንናቆር የማያባራ ብጥብጥ ውስጥ እንድንገባ የሚፈልጉ ኃይሎች ይሄ ሰላምና መረጋጋት እንዲመጣ አይፈልጉም እና በዚህ ረገድ የጸጥታ ኃይሉ ላይ የሚያነሷቸው አንዳንድ ጥያቄዎች አሉ። የተቃዋሚ ድርጅቶች ከእንደዚህ አይነቱ ሁኔታ ፖለቲካዊ ትርፍ ለማግኘት ይሯሯጣሉ ሲሉም አቶ መሐመድ ይወነጅላሉ። ይሄ ፖለቲካ ትርፍ የሚገኝበት ጉዳይ አይደለም። ይሄ የሀገር ጉዳይ ነው። የዜጎች ጉዳይ ነው የሰላም ጉዳይ ነው። በተለያዩ አካባቢዎች ላይ የተፈጠሩ ግጭቶች የማርገብ የማረጋጋት ከህብረተሰቡ ጋር ተነጋግሮ ችግሮችን የመፍታት በችግሮቹ ዙሪያ የጋራ መግባባት የመድረስ ህብረተሰቡ የመፍትሄው አካል ሆኖ ከመንግስት ጋር የመስራት ጉዳይ ዲሞክራሲውን የማስቀጠል ጉዳይ ሰላሙን አስተማማኝ የማድረግ ጉዳይ ነው የሚሆነው እንጂ በዚች አጋጣሚ የተወሰነች የፖለቲካ ትርፍ አገኛለሁ ብሎ የመንቀሳቀስ ጉዳይ አይደለም እና መንግስት ስለ ጉዳዩ የሚሰጠው መረጃ የሚጠቅሰው ማሳያ በፖለቲካ ድርጅቶች በኩል ካለው የተለየ ነው። የጸጥታ ኃይሎች በዚህ ግጭት ወቅት ያሳዩት ትዕግስት ከፍተኛ መሆኑን የገለጹት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ትናንት የሰማሁት በማለት ምሳሌም ጠቅሰው ነበር። አንድ ምሳሌ ትላንት የሰማሁት ነበር። አንድ ወጣት በጣም ገንፍሎ መጥቶ መሳሪያ የተሸከመ እንደዚህ ያለ ፖሊስ መጥቶ በጥፊ ይመታል። ፖሊሱ ግድ የለም፣ ላሁኑ ተሸንፍ ያለሁ መሳሪያ ይዤ ያለው ግን አልመታህም ከዛ አጠገቡ ያሉ ህዝቦች ናቸው ያንን ልጅ ወስደው ገርፈው የላኩት። በተመሳሳይ አገላለጽ የሰማሁት ሲሉ ጠቅላይ ሚኒስትሩ ካነሱት ተቃራኒ የሆነ ምሳሌ የጠቀሱት ደግሞ የቀድሞ የኢትዮጵያ ፕሬዝዳንትና በኋላም የተቃዋሚ መሪ ዶክተር ነጋሶ ጊዳዳ ናቸው። ከደንብ ዶሎ አንድ ወሬ የሰማሁት አርብ ማታ ሶስት ልጆች ቁጭ ብለዋል፣ 15 16 ልጆች እና ወታደር ነው እዛ አካባቢውን የሚቆጣጠረው፣ እና ወታደሮችን ሲያዩ ይሸሻል አንዱ ሲሸጭ ይተኮስበትና ይገደላል። አልብማታ እነዚህን አይነት ሁኔታዎች ስታይ የሰው ነፍስ የሰው ዋጋ ምንድን ነው በዚህ አገር እንደዚህ የሚሆን ከሆነ? ደረሱ የተባሉ ጉዳቶችን በተመለከተ በተቃዋሚዎች የሚሰጠው መረጃ ከመንግስት ከሚሰጠው ምላሽ የተለየ ነው። እንዴት ይጣራ በማን ይጣራ በሚለውም አይስማሙም። በሌላ ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ፕሮግራማችንን በያላችሁበት ሆናችሁ የምትከታተሉ መስታወት፣ ትንሽ ሰዓት አለንና አንድ ሙዚቃን ጋብዛቸው አሁን ጋብዝ። ምን መረጥሽ? ወይ ስማን ነው ሱራፌልን የመረጠው? ያው ዲጄ ፋቱ ሱራፌልን የመረጠልን የተመስገን ገብረ እግዚአብሔር ኢትዮጵያ የሚል አዲሱ ከሁለት ዓመት በፊት ያወጣው አልበም ላይ ያለ ይመስለኛል። እሱንብታ To sit and see your

እንግዲህ የዛሬ የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። አድማጮቻችን በፌስቡክ ቪኦኤ አምሃሪክ፣ በትዊተርም እንዲሁ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳቸው የምሸነውን የመስታወት አድራጋውና ጽዮን ግርማንን ዝግጅታችንን ሲያቀናብርልን የቆየው ሞክቢል የአቤሮ ነው። ጉዟችሁ የሰመረ ይሁን እያያልን እንሰናበታለን። ዲጄ ፋትሱ ስራፌል እዚህ ሙዚቃን በመምረጥ አብሮን አለ። እሱ ከመረጠው የተመስገን ገብረ እግዚአብሔር ሙዚቃ ጋር እንተዋችሁ። ሳዊት ኢትዮጵያ፣ የቃል ኪዳን ምድር፣ የሰላም ማደሪያ፣ የሰው ዘር መገኛ፣ የምድራዊ ፍጡር ቀደምት ስልጣኔ፣ የታሪክ መዘት ማናትናቴ ኢትዮጵያ እናቴ፣ እናት አለሜ And not Dio you bomba patinati Bagera che